ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ሳምንታዊው የጋቢና ቪ የወጣቶች መሰናደው ጀምሯል። አብራችሁን ታመሹ ዘንድ ኤደን ጋር ደግሞ መሰናደውን በመምራት እንዲሁም ደግሞ ብርሃን ኃይሉ የምስልና ድምጽ ቅንብሩን በመከወን ከመላው የአሜሪካ ድምጽ ባለሙያዎች ጋር ትከታተሉን ዘንድ እንጋብዛለን። የዛሬውን ርዕሳችንን እናስታውቃችሁ። የዛሬው ርዕሳችን ኢትዮጵያ ውስጥ እንግዲህ በአሁን ወቅት እንደሚታወቀው በርካታ ሰው ሰራሽና ተፈጥሯዊ ክስተቶችና ተግዳሮቶች እያጋጠሙ ይገኛሉ። በእነዚህ ሂደቶች ውስጥ ወጣቶች በበጎ ፍቃድም ሆነ ከተለያዩ ተቋማት ጋር በግልም እንዲሁም ከተቋማት ጋር በመጣመር የተለያዩ ጥረቶችና እንቅስቃሴዎችን በማድረግ ማህበረሰቡን በመደገፍ ላይ ይገኛሉ። እነዚህ ጥረቶች ምንድን ናቸው? ምን እያደረጉ ነው? የሚለውን ከብዙ በጥቂቱ ወደ እናንተ የምናደርስ ይሆናል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነውን ዘገባ እናስተዋውቃችሁ። የጎዳና ላይ ሻወር ተብሎ የሚታወቀው የበጎ ፈቃደኞች ቡድን በአዲስ አበባ ከተማ የአሜሪካ ግቢ እየተባለ በሚጠራው ሰፈር የጎዳና ላይ ተዳዳሪዎችን ገላ በማጠብ እንዲሁም ደግሞ ንጹሕ ልብስ በማልበስ በማሳከብና በመመገብ በተጨማሪም ለማደራያቸው የሚሆኑ አነስተኛ የቆርቆሮ ቤቶችን በመስጠት እና በሌሎች መርሃ ግብሮቹ ይታወቃል። የበጎ ፈቃድ ቡድኑን መስራች እና አባላት እንዲሁም ደግሞ አንዲት ተረጅናት አነጋግሬ ያሰናዳውት ዘገባ ቀዳሚው ነው። የአንድ ልጅ እናትና የሁለት ሴት ልጆች አያት የሆኑት ወይዘሮ ዘውዴ ይመር ልጃቸው ከአስር ዓመት በላይ የአእምሮ ህመም ታማሚ በመሆኗ የተነሳ የተሸከሙትም ቤተሰብ የማስተዳደር ኃላፊነት

وأن يكونوا يبدأوا يبدأوا يبدأوا አስማረ ተፈራና በጎፍቃደኛ በጎ ፈቃደኛ ጓደኞቹ አሜሪካ ግቢ ተብሎ በሚታወቀው አካባቢ በየዕለቱ የጎዳና ተዳዳሪዎችና የአካባቢው ችግረኞችን በመመገብ በሳምንት አንዴ ደግሞ ገላጥቦ ልብስ በመቀየር በሚያደርጉት እንቅስቃሴ ይታወቃሉ። የቡድኑ መስራች አስማረ ስለ አጀማመሩ እንዲህ ያስታውሳል። አጀማመሬ ወደ አካባቢ አሜሪካን ግቢ አረቦች ጋር ነበር። አረቦች ከጎዳና ላይ የቆርቆሮ ቤት ዘበኛ ቤት አሰሩ። ከዛች ቤት ውስጥ ምርማድ ከዛ በኋላ ዛች ቤት ውስጥ ለይ አሰፋዋትና ቴሌቪዥን አስገባው። ከዛ በኋላ ጎዳና ያለው እንዳለ የሚያደርጉ እንዳለ ዝናብ ሲመጣ ክረምት ሲመጣ በረንዳ ሰርቻለው፣ ተፋሪ በረንዳ በሽራ ሰርቻለው። ሁሉም መቶ ዛኔ ጋር ታዲያ ያን ቴሌቪዥን ከፍታለው። እኔ የምተኛም እነሱ ድርጅዎቹ ታዲያ ይጎዱሽ ዘርተው እዛው ነው። እና ከዛ በኋላ በትንሽዬ ድስ ምግብ መስራች ነው መኪና ነው ማጠው፣ ፓርኪንግ ነው የምሰራው። እና መኪና ማጠው በገንዘብ ማታ ሹሩ ሰራና አድርና ጠዋት ሁሉ ሲነሳ በግማሽ በግማሽ ይነግራል። ዳን ላስርተው ከዛ በኋላ በሚቀጥሉ እንደዚህ አሳቤት ጥበቃ ስራ ነበር። ዘበኝ ነው እና አንድ እህታችን የአእምሮ በሽተኛነት አመደ ተባለች እና ዩን ቀናዋ ደርሶ ያው ሴት ልጅ እናትም እህትም ሁሉ ነገር ነች። እና ቀናዋ ደርሶ የወር አቧ በሚፈስበት ሰዓት በግቢት በር ላይ ድጋሚ ሳይ አንድ ወንድም ይሁን ተብል ከያሪ አጋር መስራችና ምክትል አስተባባሪ ኤርሚያስና ቡድኑ በሀገር ውስጥና በውጭ ያሉ ኢትዮጵያውያን እንዲሁም የሀዘን፣ የልደት የክርስትናና የመሳሰሉት መርሃ ግብር ያላቸው ገባሬ ሰናይ ግለሰቦች በሚያደርጉት ድጋፍ አማካኝነት እለት እለት ስልሳ ህጻናትና ከሦስት መቶ በላይ ችግረኛ ሰዎችን እንደሚመግብ ይናገራል። አሜሪካን ላይ ነው የምናበላው። አሜሪካን ላይ ድንኳን፣ እዛ ቦታ ላይ የራሳችን የሆነ በቆርቆሮ የተሰሩ ቤቶች ነበሩ። አዳራሽ ነበረን። የአዳራሽ አሁን ፈቶ በድንኳን አስፋልት ጋ ድንኳን እየጣለን አድ እንመግባለን በትንሹ ሁለት መቶ ሀምሳ ሰው በቀን ይበላል እኛ ጋ እየመጣ ሁለት መቶ ሀምሳ ሰው ይበላል ሰአታቸውን ያውቃሉ ከአምስት ተኩል እስከ ስድስት ሰዓት ተኩል ባለው ሁሉም አዛውንቱን ያው አይምሮ በሽተኛውም ሰአቱን ስለሚያውቅ ያችን ሰዓት ላይ መጥቶ ምሳውን በልቶ በተጨማሪም ማህበሩ በጎዳና ላይ የታመሙ ሰዎችን በጤና ጣቢያዎች እና ሆስፒታሎች ድጋፍ እንዲያገኙ ማገዝን ጨምሮ እንደ ወይዘሮ ዘውዴ ላሉ በአቅማቸው ለደከሙ ቤተሰቦች የወር ወጪ በመሸፈንና መኖሪያ ቤታቸውን በማደስም ያግዛል። የእናቶች የአባቶች ቤቶችን እየሄድን ጧሪ የሌላቸውን ቤታቸውን እናድሳለን። ኢትዮጵያን ደጋግ ኢትዮጵያኖች አሉ። ከእነሱ ጋር ደግሞ በመሆን በየወሩ ለቤተሰቦቻችን የሚያስፈልጉ ለወር የሚሆናቸው አስቤዛ የምናቀርቡበትም ፕሮግራም አለን። የቡድኑ መስራች አስማራ ተፈራ ምንም እንኳን ማህበሩ ብዙ ጊዜ ቢቆይም አሁንም ድረስ ግን ልክ እንደ ስሙ ምግብ ማብሰልን ጨምሮ የተለያዩ ስራዎችንና አገልግሎቶችን የሚከውነው ጎዳና ላይ መሆኑን በመግለጽ ያለባቸውን ተግዳሮት ያጋራል። የምንችለው ቦታ ነው። አሁን ወጥ መስሪያ ቦታ አስፋልት

የጎዳና ላይ ሻወር ማህበር ከ250 በላይ በጎ ፈቃደኛ አባላት ያሉት ሲሆን ከእነዚህ ውስጥ ሰላሳዎቹ በቋሚነት ዕለት እለት የሚያገለግሉ መሆናቸውን የማህበሩ አባላት አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አደን ገረመው ከዋሽንግተን ዲሲ። የዛሬው ርዕሳችን እንግዲህ ማህበራዊ ተግዳሮቶችና የወጣቶችን እንቅስቃሴ የምንቃኝበት ነው። የበጎ ፈቃደኝነት አገልግሎትን የሚሹ ሰው ሰራሽና ተፈጥሯዊ አደጋዎች በተለያዩ የኢትዮጵያ አካባቢዎች ጎልተው ይታያሉ። ወጣቶች ደግሞ በዚህ ረገድ ጉልህ ሚና በመጫወት ላይ ናቸው። ይሁን እንጂ በበጎ ፍቃድ አገልግሎቶች ውስጥ የወጣቶች ተሳትፎ እንዴት ይገለጻል? የሚለውን በተመለከተ ኬኔዲ አባተ ያሰናዳው ዘገባ ተከታዩ ነው። የበጎ ፈቃድ አገልግሎቶች በአንድ ማህበረሰብ ውስጥ የሚስተዋሉ ችግሮችን በማቃለል ሁለንተናዊ ለውጥን ከማምጣት አንጻር ሁነኛ ሚና አላቸው። ለኢትዮጵያ ባሉ ሰው ሰራሽና ተፈጥሯዊ ቀውሶች በሚፈራረቁባቸው ሀገራት ደግሞ የበጎ ፈቃደኝነት አገልግሎት ትርጉሙ የጎላ ነው። በኢትዮጵያ በጎ ፈቃደኞችን በማስተባበር እንደ ጦርነት ባሉ ሰው ሰራሽና ተፈጥሯዊ አደጋዎች የተጎዱና ተጋላጭ የሆኑ የማህበረሰብ ክፍሎችን የመደገፍ ስራ ከሚያከናውኑ ድርጅቶች ውስጥ የኢትዮጵያ ቀይ መስቀል ማህበር በቀዳሚነት ይጠቀሳል። በማህበሩ የአዲስ አበባ ከተማ ቅርንጫፍ ስር የተለያዩ የበጎ ፈቃድ አገልግሎቶችን በመስጠት ላይ ከሚገኙ ወጣቶች መካከል የአሜሪካ ድምፅ ያነጋገራቸው አራት ወጣቶች ስለተሳትፏቸው አውግተውናል። ዓለም ሰገድ አዳሙ አስተያየታቸውን ከሰጡን ወጣቶች አንዱ ነው። ቀይ መስቀል ሰው ተኮር ፕሮጀክት ስለሆነ ሰውኛ ስራዎች ላይ ስለሚሳተፍ እኔም በበጎ ፈቃደኝነት ወይም በቮለንተሪነት ከ2012 ጀምሮ እስካሁን ድረስ አብሬ እያገለገልኩ እገኛለሁ ማለት ነው። እውነት ለመናገር ከጊዜ በኋላ እኔ በህብረተሰቡ ላይ ትንሽዬም ቢሆን ተጽዕኖ ማድረግ እንደምችል ተረድቻለሁ ከቮለንተር ስራ ወይም በጎ ፍቃደኝነትን ከጀመርኩ በኋላ ማለት ነው። ምክንያቱም ትልልቅ መሰራት ያለባቸውን ነገሮች በትንሽ ነገር፣ እኛ በትንሽ ባዋጣናት ነገር መስራት መለወጥ እንደምንችል ያየሁበት ስለሆነ አሁን ባለበት ደረጃ ለማህበረሰቡ በጎ ፍቃደኛ በጣም ትልቅ ጥቅም የሚሰጥ የማህበረሰብ ክፍል ወይም የወጣት ክፍል ነው ብዬ አስባለሁ። በአብዛኞቻችን ወጣት ስለሆን ነው ማለት የትኛውም ሰው በጎ ፈቃደኛ መሆን ይችላል። የትኛውም ሰው ደግሞ በአካባቢው ላይ የሚያደርገው በራሱ ፈቃዶት ለሚያደርገው ጥሩ ነገር በጎ ፈቃደኛ ነው ብዬ አስባለሁ። በተቋም ግዴታ መታቀፍ አለበት ብዬ አላስብም። በጎ ፈቃደኛ በቤትህም ማድረግ የምትችለው በጎ ፈቃደኝነት አለ ማለት ነው። የአዲስ አበባ ቅርንጫፍ የወጣቶች ክበብ ሰብሳቢና ከ2012 ዓ ም ጀምሮ ላለፉት አምስት ዓመታት በቀይ መስቀል ማህበር በበጎ ፈቃደኝነት በማገልገል ላይ እንደምትገኝ የገለጸችው ሀና ጸጋይ ደግሞ በተግባሬ ማህበረሰቡን ብቻ ሳይሆን ራሴንም ጥቅም ያለው ትላለች። በጎ ፍቃደኝነት ማለት ካልን ላይ ከጊዜያችንም ከጉልበታችንም ሊሆን ይችላል ለማህበረሰቡ ማካፈል ወይም ማጋራት ነው ብዬ ነው የማስበው እና በዚህ አላማ ነበር በ2012 ዓ ም ጆይን ያረኩት። ነገር ግን ጆይን ካረኩኝ በኋላ ቀይ መስቀል ውስጥ ዘርፈ ብዙ የሆኑ እንቅስቃሴዎች ነው ያሉት እና ያን አገልግሎት በሚሰጥበት ሰዓት ለማህበረሰቡም የተወሰነች ኢምፓክት ፈጥር ያለው ብዬ አስባለሁ። እንዲሁም ለራሴም ያገኘኋቸው ብዙ ኤክስፔሪያንሶች አሉ። በመሆኑም ወጣቶች ለበጎ ተግባር መበረታታት እንዳለባቸው ትመክራለች። በጎ ፈቃደኝነት ባለን ነገር ነው የምንሰጠው። እድሜም ገደብ የለውም። ከእንደገና አቅም ይሄ ገንዘብም ብቻ አይጠይቅም። ባለችን በጉልበትም ቢሆን ይችላል፣ በጊዜያችንም ቢሆን ይችላል። የተወሰነች ጊዜያችንን ለዚህ በጎ ስራ ብናውለው ከዚህም ቀውሱ ላይ ፖዘቲቭ የሆነ ኢምፓክትን ከመፍጠር እንኳ አንጻር የድሮ ያለው መተሳሰባችንን ከማሳየትም አንጻር የራሱ የሆነ ፖዚቲቭ ኢምፓክት ይኖራል ብዬ አስባለሁ እና እንደዚህ አይነት ነገሮች ላይ ባለችን ጊዜ ብንሰማራ ጥሩ ነው ማለት ወዳለሁ። ሌላው ስለ በጎ ፈቃድ አገልግሎት አስተያየቱን የሰጠን ወጣት ናትናኤል መኮንን ከመጀመሪያ ደረጃ የሕክምና አገልግሎቶች ጀምሮ በተለያዩ ዘርፎች እንደሚሳተፍ ይገልጻል። ከ2013 ጀምሮ እንደ ኢትዮጵያን አቆጣጠር የኢትዮጵያ ቀይ መስቀል በጎ ፈቃደኛ ሁኜ እያገለገልኩ ቆየው። አሁንም እያገለገልኩ ነው። የመጀመሪያ ህክምና እርዳታ በተለያዩ አጋጣሚዎች እሰጣለሁኝ በተለይ ትላልቅ ኢቨንቶች ሃይማኖት የሃይማኖት የኢቨንት ላይ እንደ በጎ ፈቃደኛ እንደ ፈረስቴ ደርሁኛ አገለግላለሁኝ የመጀመሪያ ህክምና እርዳታ እሰጣለሁ ሰው ሰራሽና ተፈጥሮ አደጋዎችም ሲከሰቱ የጎርፍ አደጋዎች ምላሽ እንሰጣለን በዛውም ደግሞ ያው ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን በጉልበት በእውቀት አገልግሎት በመስጠት ላይ ይገኛሉ ከኮሌጅ ጀምሮ በበጎ ፈቃድ ተግባራት ተሳትፎ እንዳለው የገለጸው ካሳሁን ረታ ደግሞ በዚህም የህሊና እርካታ አግኝቻለሁ ይላል። ኮሌጅ እያለው ነው የበጎ ፈቃደኛ ስራ ነው የጀመርኩት። በማንኛውም የኢመርጀንሲ ሪስፖንስ ላይ ዝግጁ ሆነን እንገኛለን። አሁን ላይ እኔ እየሰራበት ያለውበት ደግሞ አሁን ላይ በአምቡላንስ ነርስ ላይ እያገለገልኩ እገኛለሁ። እና ለበጎ ፈቃደኝነት ለማገልገል ዋነኛው ራስን ዝግጁ ማድረግ ነው በቃ እና ለእንደዚህ አይነት ነገሮች መሰጠት ይፈልጋል። መጀመሪያ ማለት እና በጎ ፈቃደኝነት ማገልገል በጣም የህሊና እርካታን ይሰጣል። ወጣት ዮናታን ተሻለ በኢትዮጵያ ቀይ መስቀል ማህበር አዲስ አበባ ቅርንጫፍ የበጎ ፈቃደኞችና የቅርንጫፎች ጉዳይ አስተባባሪ ነው። በከተማዋ ከአምስት ሺህ በላይ የተመዘገቡ በጎ ፈቃደኞች እንዳሉና ከነዚህም ከ ሁለት ሺህ በላይ የሚሆኑት በንቃት በመሳተፍ ላይ እንደሚገኙ ተናግሯል። በጎ ፈቃደኞቹ ስለሚሰጧቸው አገልግሎቶችም አብራርቷል። አጠቃላይ የማህበሩ ስራዎች የሚሰሩት ቀጥተኛ በበጎ ፈቃደኞች ተሳትፎ ነው። በጎ ፈቃደኞች በተለያዩ የሰብአዊ እና የልማት ስራዎች ላይ በመሳተፍ ማህበሩ አጠቃላይ የቆመለትን አላማ፣ ተልእኮ ከማስፈጸም ረገድ ከፍተኛ የሆነ ድርሻ አላቸው። ለአብነትም የነጻ የአምቡላንስ አገልግሎት ላይ ነርስ በጎ ፍቃደኞችን ወይ ባለሙያ በጎ ፍቃደኞችን በመጠቀም አምቡላንስ አገልግሎቱን እየሰጡ ያሉበትን ሁኔታ አለ። ከተማ ውስጥ የሚከሰቱ የተለያዩ ተፈጥሯዊ አደጋዎች እንዲሁም ሰው ሰራሽ አደጋዎች ላይ በጎ ፍቃደኞች ተሳታፊ በመሆን ከዳሰሳ ጥናት ጀምሮ እስከ አደጋ ምላሽ ስራዎችን በማከናወን ረገድ ከፍተኛ ድርሻ ይወስዳሉ። ከዛ ባለፈም የተለያዩ ኑሮ ማሻሻያ ፕሮጀክቶችና የማህበረሰብ ተኮር ፕሮጀክቶች ላይ በመሳተፍ የአንበሳውን ድርሻ ይዘው ይገኛሉ ማለት ነው። ማህበሩን ገቢ ከማሳደግ ረገድ የተለያዩ ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን በማሰባሰብና ለተጠቃሚ ወይም ደግሞ እኛ ተጠቃሚ ብለን ለየናቸው አካላት በማሰራጨት ጭምር አገልግሎቱን እየሰጡ ይገኛሉ። ኢትዮጵያ ካለችበት ወቅታዊ ሁኔታ አንጻር የበጎ ፈቃደኝነት አገልግሎት ይበልጥ መስፋት እንዳለበት የሚገልጸው ዮናታን ተከታዩን ጥሪ አቅርበዋል። እንደ ሀገር ብዙ ቀውሶች ያሉበትና ብዙ ድጋፍ የሚፈልጉ ወገኖች እርዳታ የሚጠብቁበት ጊዜ ነው ያለ ነው እና ከዛ ረገድ ያው ቀይ መስቀል የበጎ ፈቃደኞችና አባላት መሰረት ያለው ተቋም ነው። ስለዚህ ይሄን ተቋም በአባል በመሆንና እንዲሁም በጎ ፈቃደኛ በመሆን ሊያግዙት ይገባል። ያው ቀይ መስቀል እንደ ድልድይ ነው፣ እንደ ድልድይ ነው፣ ከማህበረሰቡ ወስዶ መልሶ ለማህበረሰቡ የሚሰጥ ተቋም ነው። ማህበሩ የሰብአዊ አገልግሎት ስራዎቹን ለማከናወን ከበጎ ፈቃደኞች በተጨማሪ በተለያየ ደረጃ ከተመዘገቡ አባላቱ የሚሰበስበውን ገቢ ይጠቀማል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ጋቢና ቪ የወጣቶች ሳምንታዊ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ወጣት ንፍታለም ቢኒያም የደም ልገሳ መርሃ ግብሮችን በማዘጋጀት እንዲሁም ደግሞ በሮትራክት አማካኝነት በሚያደርጋቸው የተለያዩ እንቅስቃሴዎቹ ይታወቃል። በተጨማሪም ወጣቶች የተሻለ የስራ ልምድና አቅም እንዲኖራቸው በደረጃ ዶትኮም አማካኝነት ስልጠናዎችን ይሰጣል። ከንፍታለም ጋር ቆይታ አድር አድርጌ የነበር ንፍታሌም አስቀድሞ ወጣቶች እንዴት ለበጎ ስራ አገልግሎት መሳተፍ እንደሚችሉ ከሚያስረዳበት ቆይታችን ጀምራል። በቢዝነስም በሌሎችም የሕይወት መንገዶች ላይ የምትፈልጊያቸውን መድረስ የምትፈልግባቸው ሰዎች ጋር መሄድ ይገባሻል እና እዛ መረጃ ማድረስ ይኖርብሻል ብዬ አስባለሁ። እንግዲህ አሁን ባለንበት አለም ውስጥ የሶሻል ሚዲያ እና በይነመረቡ እንቅስቃሴ በጣም ጥሩ ስለሆነ እዛ ላይ በደንብ መገኘት አለባቸው እና ለእነሱ መልክ ለእነሱ ጥያቄ መልስ ሊሰጥ በሚችል መንገድ መቀረጽ አለበት ያስባሉ። አብዛኛው ጊዜ እንደዚህ አይነት የበጎ አድራጎት ስራዎችን የሚመሩ ሰዎች ለራሳቸው በሚመስል መንገድ ነው መረጃዎችን የሚቀርሱት ግን ወጣቶች ታርጌት ያደረገ ወይም ምልክት ያደረገ ነገር ላይ ግን መስራት ትንሽ ጋፕ አይባቸዋል ወይም ክፍተት አይባቸዋሉ እና እነዚህን ክፍተቶች ለመሙላት ጥያቄያቸው ምንድን ነው ብሎ ማወቅ ጥሩ ነው በወጣትነት ጊዜሽ ሁልጊዜ ጥያቄሽ የሚሆነው ምንድን ነው የተወሰነ እድሜ ጋፕ ይኖርሻል የእድሜ ክልል ውስጥ ስትሆኝ ብዙ ነገሮች ትጠይቂያለሽ ሀገሪቱ ምን እየሆነች ነው እኔ ምንድን ነው መሆነው የት ነው የምደርሰው እነዚህ ሁሉ ጥያቄዎች የሚመለሱበት ነገር ያስፈልጋልና እነዚህን ጥያቄዎች ደግሞ የምትመልሹ ብዬ የማስበው እንደወጣት ሰርፍ በማድረግ ወይም በማገልገል ነው ብዬ አምናለሁ። እነዛን የማገልገል እድሎች ደግሞ የተለያዩ ድርጅቶች ማቅረብ ይችላሉ። ስለዚህ ይሄ ትልቁ መገናኛ ቦታው የሚሆነው የሶሻል ሚዲያ እንቅስቃሴ ነው። ከዛ በመቀጠል ደግሞ የተለያዩ ፕሮግራሞችን ወይም ኢቨንቶችን በማዘጋጀት እነዚህን ወጣቶች ጋር መድረስ ይጠበቅብናል ብዬ አስባለሁ። የትምህርት ተቋማት፣ የእምነት ተቋማት እንዲሁም ስፖርት ጋር በተያያዘ እነዚህ በጣም ትክክለኛ ወጣቶች በዚህ እድሜ ያሉ ወጣቶች ልባቸው እዚህ አካባቢ ስለሆነ ያለው እዛ አካባቢ ደግሞ በዛ መንገድ ተቀርጾ የሚቀርብላቸው ጥሩ መንገድ መሄድ ይችላል ብዬ አስባለሁ። በደንብ ማድረስ ማድረግ ወይም ማግኘት ይቻላል ብዬ አምናለሁ። ሌላው አንተ አንድ የምትንቀሳቀስበት ጉዳይ ወጣት ሴቶች ወይም ደግሞ የልጃገረዶችን በሳይንስና ቴክኖሎጂ እንዲሳተፍ የሚያደርግ መርሃግብር ነው። ጥቂት ስለሱ ንገረኝና እንዲሁም ደግሞ ወጣት ሴቶች አሁን ላይ ያላቸው ተነሳሽነት ወይም ደግሞ በዚህ ጉዳይ ላይ ያላቸውንም ግንዛቤ አያይዘህ ንገረኝ። መልካም። እንግዲህ አሁን እየሰራን ያለነው የሳይንስና ቴክኖሎጂ ትምህርት ላይ ሴቶች የራሳቸው የሆነ ተሳትፎ እንዲኖራቸው የማድረግ ሀሳብ ትልቅ የመጣው ምንድን ነው? ኮቪድ ካለፈ በኋላ የተወሰኑ ትምህርት ቤቶች ተዘግተዋል እና ከዛም እነዛ ትምህርት ቤቶች በጦርነት በተለያየ አይነት መንገድ ተጨማሪ ትምህርት ቤቶች ተዘግተዋል እና በዛ የተነሳ ኦልሞስት ሁለት ዓመት ሶስት ዓመት ማለት እንችላለን የተወሰነ ክፍተት ተፈጥሯል። ሴቶች ከትምህርት ቤት አቋርጠው ወደ ያለ እድሜ ጋብቻ የሚገቡበት ተጽዕኖ የሚደርስባቸው ትምህርት ቤት ውስጥ በሚኖርባቸው እንቅስቃሴ በዛ ጊዜ የሚያጠፉትን ሌላ ቦታ ስለሚያጠፉ እንደዚህ አይነት አደጋ ይደርስባቸዋል። እና ይህን ማወሩ አዲስ አበባ ውስጥ ነው፣ ሌላ ከተማ አደለም። እያወሩ ያለሁት ኢቨን አዲስ አበባ ውስጥ ነው እንደዚህ ነገሮች እየተከሰቱ ያሉት። እና በጣም ብዙ ሴቶች ከሳይንስና ቴክኖሎጂ ትምህርት ሩቅ ናቸው። ለምን ሴት ልጆች ያው የእድሜ ጋፕ ስላለባቸው ቶሎ ተምሬ እንጀራ ያመጣ ነገር ላይ ሰርቼ ከዛ በኋላ ትዳር መስርቼ የሚል ነገር ነው እንጂ ያሳባቸው በሳይንስና ቴክኖሎጂ ራሴን ከፍ ያለ ቦታ አይቼ የሚባል ነገር ላይ በጣም ክፍተት አለ። አንደኛው የእውቀት ችግር አለባቸው፣ መሳተፍ የሚችሉባቸውን ቦታዎች አያውቁም። ሁለተኛ ማህበረሰቡ አይደግፋቸው። ማህበረሰብ ስር ቤተሰብ፣ ጓደኞች፣ ማህበረሰብ ውስጥ ያሉ ተጽዕኖ የሚያሳድሩ መሪዎች፣ መምህራኖች፣ ሚኒስትር መስሪያ ቤት ውስጥ የሚገኙ ሰዎች እንዳለ ለሴት ልጆች እንዲመች አድርገው ፕሮግራሞችን አይቀርጹም ወይም አያዘጋጁም እና እኛ ምን ለማድረግ ነው እየሞከርን ያለ ነው። አሁን ያለውን የዲጂታል ወይም የቴክኖሎጂ ሪሶርሶች ወይም ሀብቶችን በመጠቀም ሴት ተማሪዎች የፊዚክስ፣ የኬሚስትሪ፣ የማትስ እና የአይሲቲ እውቀታቸውን እንዲያዳብሩ ፕሮግራም እየቀረጽን በነፃ እንዲደርሳቸው አራት ትምህርት ቤቶችን መርጠን እነዛ ትምህርት ቤቶች ላይ የኮምፒተር እርዳታዎችን አድርገን እነዛ ኮምፒተሮች ላይ ተማሪዎች አክሰስ እንዲያደረጉ ሁለተኛ ያለባቸው ችግር ደግሞ ማትሪክ ፈተና ላይ ብዙ ሴት ልጆቻችን ይወድቃሉ። አንደኛ ዲጂታል ፈተና መፈተን ራሱ ይሰ ለእነሱ ከባድ ነው። አዲስ የሆነ ነገር ነው። ገና ሁለት ዓመት የሆነው ነገር ነው። ከዛ በመቀጠል ደግሞ ከባድ ነው ፈተናው ምናምን እና የስድስት ወር ዝግጅት እንዲያደረጉ የማትሪክ ኤግዛም ላይ ያላቸውን እውቀት እንዲያሳድጉ እናግዛችኋለን። ማህበረሰቦቻቸውን ደግሞ ስልጠና እንሰጣለን፣ መምህራኖቻቸውንም ስልጠና እንሰጣለን እና በዚህ ሶስት ዓመት የሚቆይ ፕሮጀክት ነው። በደንብ አደርጅተን ሌሎች ሴት ተማሪዎችን በዚህ በሳይንስ እና ቴክኖሎጂ የሚታወቁ ሴት ተማሪዎችን የማፍራት እቅድ ያለን ማለት ነው። በፕሮጀክት በጣም ነው የማመሰግነው። ጥያቄዎችን ጨርሻለሁ። ስለነበረን ቆይታ አመሰግናለሁ። ፍታል እኔም በጣም አመሰግናለሁ ለነበረን ጊዜ የመጨረሻው ዝግጅታችን ወደ አፋር ይወስደናል። በአፋር ክልል ተወልዳ ያደገችው እና በክልሉ በሚካሄዱ ጦርነቶች በአካባቢ ወጣቶች ላይ ያደረሰው ጉዳት በቅርበት የተመለከተች የ26 ዓመቷ ፋጡማ አህመድ በግጭት አፈታት ሂደቶች ላይ እየተሳተፈች ነው ትለናለች። ስመኝሽ ቆየ ወደዛ ነው የምናልፈው። ፋጡማ አህመድ ተወልዳ ያደገችው በአፋር ክልል ከሰመራ ከተማ በ10 ኪሎ ሜትር ርቀት ላይ በምትገኘው ዱብቲ ከተማ ነው። በፌዴራል መንግስትና በህወሀት መካከል የተቀሰቀሰው ጦርነት ወደ አጎራባቾቹ የአፋርና የአማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች። በጦርነት የተጎዱ አካባቢዎች ያው በስራ ጉዳይም እንዲሁም በተለያዩ አጋጣሚዎች እጂ ለማየት ሞከሬ ነበር እና በጣም እዚያ አካባቢ ያለው ሁኔታ በጣም ያሳዝናል። ማለት እኔ ብሄርኩበት ጊዜ ምንም አይነት ሰርቪስ አልነበረም። እዚ አካባቢ ትምህርትም፣ ውሃም፣ ጤናም የተለያየ ሰርቪስና ሪሰርች ላይ አልሆኑም ነበር ሄርኩበት ሰዓት እና በጣም ጉዳት ውስጥ ነበሩ። ኢቨን ኢሞሽናሊ ለራሱ እዛው አካባቢ ሰው ኢሞሽናሊ ሜንታሊ የስነ ልቦና ትልቅ ጉዳት ደርሶባቸው ነበር። እንዲሁም አካላዊ ጉዳት ደርሶባቸው አይቻለው። ሴቶች፣ ህፃናቶች እዛ አካባቢ የሚኖሩ የተለያዩ ማህበረሰብ ክፍሎች አካላዊ ጉዳት ደርሶባቸው ተመልክቻለው። የሃያ ስድስት ዓመቷ ፋጡማ እንደምትለው ከሰሜን ኢትዮጵያው ጦርነት በተጨማሪ በአፋርና በሶማሌ አዋሳኝ አካባቢዎች በተደጋጋሚ የሚደርሱ ግጭቶች ያደረሷቸው ውድመቶች በተለይ በወጣቱ ላይ ያደረሰው አካላዊና ስነ ልቦናዊ ጉዳት ከፍተኛ ነው። ደግሞ ጦርነት ያለበት አካባቢ ላይ ስትኖሪ በጣም ብዙ ጉዳቶች አሉ። በመጀመሪያ ያው አንሰርቴኒት ያለው ማለት ማለት ከነገ ወዲያ ምን ይገጥመኛል ብሎ ማሰብ እርግጠኛ ለመሆን ወደ ልማትና ራስን ወደ ማብቃት ከመሄድ ይልቅ ወደ ጦርነት መሳተፍም ሊኖርብሽ ይችላል። ያው ኤሪያሽ ላይ እስካለ ድረስ ወደሽም ሆነ ተገደሽ ወደ ጦርነት ልትገቢ ትችላለሽ። እንዲሁም ደግሞ በዛ ጦርነት ሰላማ ልትወኝ ትችላለሽ። አካፍቲ ሞሮቨር ደግሞ ወጣት እንዲሁም ደግሞ ሴት ስትሆኚ በጦርነቱ የመጎዳትሽ ድግሪው በጣም ከፍ ይላል እና በጣም ጉዳት ያስከትላል። ፋጡማ በተደጋጋሚ ከሚከሰቱ ግጭቶችና የፖለቲካ አለመረጋጋቶች በተጨማሪ በተፈጥሮ አደጋዎች ምክንያት ለተደጋጋሚ ድርቅ በምትጋለጠው የአፋር ክልል ውስጥ ማደጓ የፈጠረባትንም ጫና ትገልጻለች በጦርነት ምክንያት ቤተሰብ ያው አንቺ ትምህርት ትምህርት ላይ እንድትውይለት ወይም ደግሞ እዛ ሂጅ ጅጅጋ ዩኒቨርሲቲ በሰላም ገብቼ እንደማር በማለት የተለያዩ ወጪዎች ላይ ይዳረግ ነበር። ለምሳሌ ፕሌን ትኬት መቁረጥ ሊሆን ይችላል፣ ሰላም ስላልነበረው ኤሪያው ማለት ነው። ሞሮቨር ያው ኮንፍሊክት ስንል ያው አፋር ክልል የሰሜን ኮንፍሊክትም ነበር እንዲሁም ደግሞ ሶማሌ ክልል ወጥንዳ በተለያዩ አጋጣሚዎች የተለያዩ ኮንፍሊክቶች ነበር እና ያው ወደ አዲስ አበባ የሚሄደው መንገድ በጣም ለብዙ ሰዓት ዝግ ነበር እና በእኔም ላይ በጣም ተጽዕኖ ያሳድራል። በቤተሰብም ላይ አላግባብ የሆኑ ወጪዎችንም ሊያሳድር ይችላል። ፋጡማ በእነዚህ ተጽዕኖች ሳትሸነፍ ትምህርቷ ላይ ማተኮር በመቻሏ ከጅጅጋ ዩኒቨርሲቲ በሕግ ተመርቃለች። ነገር ግን ሁልጊዜም እረፍት ለሚነሳት የትውልድ አካባቢዋ ሰላም ማጣት መፍትሄ ለማፈላለግ በግጭት አፈታት ዙሪያ ከሚንቀሳቀሱ እንደ ዴስቲኒ ኢትዮጵያ ያሉ ተቋማት ጋር ትሰራለች። እኔ እንደዚህ አይነት ፕላትፎርሞች ላይ መሳተፍ የጀመርኩት ያው እንደነገርኩሽ የዩኒቨርሲቲ ተማሪ እያለሁ ጀምሮ ነው። ምክንያቱም ዳይሬክት ባይሆን ዳይሬክት ሆን ዳይሬክት ወጣቱ በእንደዚህ አይነት ጉዳዮች ላይ ዋነኛ ተጠቂ ነው እና መፍትሄም መስጠት ያለበት ወይም ደግሞ መፍትሄ ሰጭ መሆን ያለበትም ወጣቶች፣ በተለይም ደግሞ ሴቶች ናቸው ብዬ ስለማስብ፣ ያው ፍላጎቱ ስለነበረኝ፣ እንዲሁም ደግሞ ፍላጎቱ ብቻ ሳይሆን እድሉንም ስላገኘሁኝ፣ እድሉ ስለተመቻችልኝ እንዳ እነዚህ አይነት ፕላትፎርሞች ላይ መሳተፍሽ ያለ ነው። በግጭት ባለበት አካባቢ ስትሆኚ ተጎጂም ስለምትሆኝ ራስሽ ደግሞ ለእንደዚህ አይነት ጉዳቶች ወይም ደግሞ ለእንደዚህ አይነት ግጭቶች መፍትሄ ሰጭ መሆን አለብኝ ብለሽ እምነቱ ያድርብሻል እና ያው ግጭት አካባቢ መኖርም ለግጭቶች መፍትሄ ለመስጠት ያው ይጋብዝሻል ወይም ደግሞ ፍላጎቱ ያድርብሻል። በኢትዮጵያ የሚካሄዱ ግጭቶች በወጣቶች ህይወት ላይ ያሳደረውን ተጽዕኖ ለመረዳት የኦክስፎርድ ዩኒቨርሲቲ ጥናት አካሂዷል። ከአማራ ክልል በጥናቱ ከተሳተፉ ወጣቶች 47 ከመቶ የሚሆኑትና ከትግራይ ክልል ከተሳተፉት 33 ከመቶ የሚሆኑት ወጣቶች ለከፍተኛ የአይምሮ ጭንቀት ወይም የስሜት ቀውስ መዳረጋቸውን አመልክቷል። አብዛኞቹም ህይወታቸውን መልሰው ለመገንባት መቻላቸውን ይጠራጠራሉ። ፋጡማ እንደምትለው እነዚህን ወጣቶች ወደ ሰላማዊ እንቅስቃሴዎች ማምጣት የተሻለ ተስፋ እንዲኖራቸው ይረዳል። ያው ወጣቶችን ለማሳተፍ እየተሞከረ ነው። ነገር ግን ያው እንደ ተሳትፎ ሊሳተፉ ይችላሉ እንጂ ውሳኔ ሰጪነት ላይ ብዙ ጊዜ ወጣቶች አይሳተፉም እና እነዛ ክፍተቶች አሉ፣ ግን ያው የተጀመሩ ጅማሮች አሉ። ፋጡማ ከተለያዩ የኢትዮጵያ አካባቢዎች ከተሰባሰቡ ወጣቶች ጋር በመሆን በደስቲኒ ኢትዮጵያ ውስጥ የምታደርገው እንቅስቃሴ ብዙ ነገሮችን እንዳስተማራትም ትገልጻለች። ስሜታዊነት መታየት የለበትም። አዳማጭ መሆን አለብን። በእኛም ላይ ደግሞ የደረሱት ጉዳቶች በሌላውም በሌላው በሌላኛው በኩል ባለው አካልም ላይ ደርሷል። ያ ማለት ዊት ኦፖነንት ፓርቲ እንደነዚ አይነት ጉዳቶች ስለደረሰ፣ ሁሌም አሬኒን ተጠቂ ብለን ማሰብ እንደሌለብን ከኛ ኩል ደግሞ ሌሎች አካላቶች እንደሚጠቁ እና አዳማጭ መሆን እንዳለብን እነዚህ አይነት ዲያሎጎች ላይ በምንሳተፉበት ሰዓት አዳማጭ መሆን እንዳለብን እንደነዚ አይነት ነገራቶችን ያ የሰላም ሂደት ከራስ ነው የሚጀምረው የምትለው ፋጡማ በሰላም ጥረቶች ውስጥ የወጣቶች ዋና ሚና መሆን ያለበት ግጭት ቀስቃሽ የሆኑ መልእክቶችን ከማሰራጨት መቆጠብ ነው ትላለች። መንግስትና መንግስታዊ ያልሆኑ ተቋማትም ግጭትን ለመፍታት የሚያደርጉት ጥረት ዘላቂ ሰላም እንዲያመጣ ወጣቶችን ከማሳተፍ ባለፈ ወደ ውሳኔ ሰጭነት ማምጣት እንዳለባቸው ትመክራለች በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ የተከበራችሁ አድማጭ ተመልካቾቻችን የነበረን ቆይታ እዚህ ላይ ተጠናቋል አብራችሁን ስለቆያችሁ እናመሰግናለን ኤደን ገረመ ደግሞ መሰናደውን በመምራት ብርሃን ኃይሉ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን ጤና ይስጥልን